ደሴና ኮምቦልቻ ሰርገው የገቡ የህወሓት ኃይሎች ከመቶ በላይ ወጣቶችን ገድለዋል ሲል የኢትዮጵያ መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ታጣቂዎች ንብረቶችን እያወደሙና እየዘረፉም ነው ሲሉ ከሰዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትናንት እሁድ ለሮይተርስ በሰጡት ቃል ህወሓት በጦርነቱ ላይ የበላይነት በመያዝ ደሴ ከተማን ተቆጣጥሯል ብለው ነበር። የትግራይ ክልል ወታደራዊ ማዝዣ መሆኑን የተናገረ አንድ ክፍልም ባወጣው መግለጫ ባለፈው ቅዳሜ ደሴን፣ ትናንት እሁድ ደግሞ ኮምቦልቻን ይዣለሁ ብለዋል። በሌላ በኩል የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን የህወሓት ደሴና ኮምቦልቻን መቆጣጠሩ ዜና ዩናይት ስቴትስን ስጋት ውስጥ እንደከተታት ገልጠው ያለምንም ቅድመ ሁኔታ ተብስ እንዲያቆሙ ሲሉ ጥሪ አቅርበዋል። በሌላ በኩል በትላንት የተሰበሰበው የአማራ ክልል ምክር ቤት ማንኛውም የመንግስት ተቋማት መደበኛ አገልግሎቶቻቸውን እንዲያቋርጡና በጀትና ተሽከርካሪዎቻቸውንም የህልውና ትግል ሲለሰየመው ዘመቻ እንዲያውሉ መወሰኑን አስታውቋል። በሌላ ዜና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ህወሓትን ለመመከት ህዝቡ እንዲነሳ ሲሉ ጥሪ አቅርበዋል። ለዘገባው መስፍን አድራጌ ዛሬ ለሀገር ውስጥ ጋዜጠኞች በወቅታዊ ጉዳይ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የህወሓት ኃይሎች በገቡበት ከምቦልቻ ከተማ ውስጥ ከአንድ መቶ በላይ ወጣቶችን እንደገደሉና የተለያዩ ንብረቶችን እንዳወደሙ ተናግረዋል። ሌሊቱም ከፍተኛ ውድመት አድርሷል። የወሎን እና የደሴን ሰርጎ የገባባቸው አካባቢዎች እኛ ከእናንተ ምንም አንፈልግም፣ እኛ የምንፈልገው የብልጽግና ሰዎችን ነው፣ እኛ የምንፈልገው ጠቅላይ ሚኒስትሩን ነው፣ እኛ የምንፈልገው የክልሉን አመራሮች ነው በሚል በማዘናጋት እና በማረጋጋት ህብረተሰቡ ወደ እንቅልፉ ከገባ በኋላ ሌሊቱን የተለያዩ የመንግስትና የግል ንብረቶች ሲነካክሉ እንዳደሩ መረጃዎቹ ደርሶናል። ይሄ ብቻ ሳይሆን እጅግ በሚሰቀጥጥ መልኩ ከመቶ ያላነሱ የኮምቦልቻ ወጣቶችን ዛሬ ሌሊት በአንድ ላይ በአንድ ረድፍ አሰልፎ ጨፍጭፏቸዋል። ስለዚህ ይህ ሀይል የአማራን ህዝብ አንገት ለማስደፋት የአማራን ስነ ልቦና በማዳከም ንብረታቸውን ይከላከላሉ፣ መፈናፈኛ ያሳጡናል፣ ያሰብነውን አላማ አያሳኩልንም እንዳናሳካ እንቅፋት ይሆናሉ ያላቸውን በሙሉ እየፈጁት ነው። ግድያና ዘረፋውን በተመለከተ የአሜሪካ ድምጽ ከሌላ ወገን ተጨማሪ መረጃን ማግኘት አልቻለም። የዶክተር ለገሰን መግለጫ ይዞ የወጣው ሮይተርስ በበኩሉ መንግስት በኮምቦልቻ ከተማ ተገደሉ ስላላቸው ወጣቶች ጉዳይ እስካሁን ከህወሓት ኃይሎች ምላሽ አለመሰጠቱን ገልጿል። የጋዜጠኞች እንቅስቃሴ የለም የግንኙነት አውታሮችም ተቋርጠዋል ያለው ሮይተርስ ከአዲስ አበባ 380 ኪሎ ሜትር ርቀት ላይ በምትገኘውና ጦርነት በሚካሄድባት ኮምቦልቻ ከተማ ተደረገ የተባለውን ለማረጋገጥ አለመቻሉን ጠቁሟል። ይሁን እንጂ የህወሓት ቃል አቀባይ ጌታቸው ረዳ እሁድ ዕለት ኃይላቸው ኮምቦልቻ ከተማንና አውሮፕላን ማረፊያውን ለመቆጣጠር ወደፊት እየገሰገሰ መሆኑን እንደጠቀሱ አስታውሷል። የትግራይ ቴሌቪዥንም ከትግራይ ኮማንድ ፖስት ተሰጠ ባለው ሰበር መረጃ ኮምቦልቻ ከተማን እንደተቆጣጠረ ዛሬ ዘግቧል። አጃንስ ፍራንስ ፕሬስ በበኩሉ የኢትዮጵያ መንግስት ኃይልና ህወሓት ኮምቦልቻንና ደሴን ለመቆጣጠር ውጊያ እያደረጉ መሆናቸውን በውጊያው ስጋት የገባቸውን ነዋሪዎች ዋቢ አድርጎ ዘግቧል ዘግቧል። የአሜሪካ ድምጽ ሬዲዮ በደሴም ሆነ በኮምቦልቻ ከተሞች የስልክም የመብራትም አገልግሎት ባለመኖሩ በአካባቢው ያለውን እውነታ ለመረዳት አልቻለም። ኤኤፍፒ ከኮምቦልቻ ከተማ አገኘት ባለው መረጃ ዛሬ ማለዳ ከፍተኛ ጦርነት መካሄዱንና የአየር ጥቃት የመሰለ የፍንዳታ ድምጽ መስማታቸውን ገልጸዋል። በሌላ በኩል መንግስት በአሸባሪነት የፈረጀውና ሸኔ እያለ የሚጠራው የኦሮሞ ነጻነት ጦር ከኮምቦልቻ 53 ኪሎ ሜትር ርቃ የምትገኘውን ከሚሴን መቆጣጠሩን ሮይተርስ ዘግቧል። ሆኖም የመንግስት ኮሚኒኬሽን ሚኒስትሩ መንግስት በአሸባሪነት የፈረጀውና ራሱን የትግራይ ኃይል የሚለው ታጣቂ ኃይል ወደ ኮምቦልቻ ዘልቆ መግባቱን ተከትሎ በኦሮሞ ብሔረሰብ አስተዳደር ዞን መንገዶችን የመዝጋት እንቅስቃሴዎች ተጀምረው እንደነበርም ዶክተር ለገሰ ጠቁመዋል። በትላንትናው ዕለት በአማራ ክልል ኦሮሞ ብሔረሰብ አስተዳደር በሚባሉ አካባቢ በተለይም በደዋ ጨፋ የቦርከና አካባቢ ላይ አሸባሪ ወያኔ እየመጣልን ነው በሚል ቀቢጸ ተስፋ የሸኔና የኦነግ ነን ميلو يا الحائل ተላላኪዎች መንገድ የመዝጋት ሙከራ አድርጎ ነበር። ይሄ በአካባቢ ሚሊሻና በአካባቢ ወጣቶች የተደራጀ እንቅስቃሴ ከመከላከያም ባገኙት ድጋፍ በአጭር ደቂቃዎች ቁጥጥር ስር ውሎ ዛሬ በሁሉም የዛ አካባቢዎችም ሆነ ሌሎች የኦሮሞ ብሔረሰብ አስተዳደር ሙሉ ሰላም ነው ያለው። የህወሓት ኃይሎች በተለያዩ የመገናኛ ዘዴዎች ደሴንና ኮምቦልቻን እንደተቆጣጠሩ በተደጋጋሚ ሲናገሩ ይሰማል። የመንግስት አካላት በሌላ በኩል አሁንም በአካባቢዎቹ ጦርነት እየተካሄዱ መሆኑን በመጥቀስ ደሴንና ኮምቦልቻን ተቆጣጥረናል የሚለውን የህወሓት መረጃ ያጣጥላሉ። ሚኒስትሩም ይህን አጠናክረው ሰራዊቱ በክህደት ምክንያት ተፈጥሮበት የነበረው የውጊያ መዛነፍ ችግር እንደተቀረፈ ነው ያስረዱት። ዛሬም በከፍተኛ ተጋድሎ ላይ ነው በወሎ ላይ ያለው በኮምቦልቻን በደሴም አካባቢ ከፍተኛ ተጋድሎ እያደረገ ነው ያለው። በክህደት ምክንያት የተፈጠሩበት የውጊያ መዛነፎች ሙሉ በሙሉ ተስተካክሏል። በተለያየ መልክ ራሱን አደራጅተው ለቀጣይ ተልኮ ብቁ ሆነው ስራውን በማከናወን በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ህወሓት ደሴን እና ኮምቦልቻን የመቆጣጠሩ ዜና ዩናይትድ ስቴትስን ስጋት ውስጥ እንደከተታት ገልጸው ውጊያው በዚህ የሚቀጥል ከሆነ የሰብዓዊ ቀውሱን ያባብሰዋል ሲሉ በትዊተር ገጻቸው ላይ አስፍረዋል። በመሆኑም ሁለቱም ወገን ጦርነቱን ያለምንም ቅድመ ሁኔታ እንዲያቆሙ ጠይቀዋል። የጠላት የጥንካሬ ምንጭ የእኛ ድክመትና መዘናጋት እንደሆነ በማወቅ ነቅተንና ተባብረን እንጠብቅ። ብዛታችን ጥንካሬ የሚሆነው ተግባብተን በአንድነት ስንቆም ነው። መነጣጠላችን ለጠላት ይመቻል። የሚል መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድም ሁሉም ዜጋ ከጸጥታ ኃይሉ ጋር ይቁም ሲሉ ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአማራ ክልል ምክር ቤት በወቅታዊው የአገሪቱና የክልሉ ሁኔታ ላይ የዘከረ አስቸኳይ ውይይት አድርጎ ውሳኔዎችን አሳልፈዋል። ትናንት በተካሄደው የምክር ቤቱ ስድስተኛ ዙር አንደኛ ዓመት የስራ ዘመን አራተኛ አስቸኳይ ስብሰባ ዘጠኝ አስቸኳይ የጥሪ ውሳኔዎችን አሳልፏል። ምክር ቤቱ እንደሚሰጡት አገልግሎት እየታየ ማንኛውም የመንግስት ተቋማት መደበኛ አገልግሎታቸውን እንዲያቋርጡ በጀትንና ተሽከርካሪዎቻቸውን የህልውና ትግል ሲለሰየመው ዘመቻ እንዲውል ወስኗል። ውሳኔዎቹ ዝርዝር አፈጻጸሞች እንደሚወጣላቸው የተገለጸ ሲሆን የተለያዩ አገልግሎቶችን እንዲሰጡ ከተፈቀደላቸው ተቋማት ውጭ በሁሉም የክልሉ ከተሞች ከምሽት ሁለት ሰዓት በኋላ የሚደረግ እንቅስቃሴንም አቅቧል። በደሴ ኮምቦልቻና አካባቢው የ ስልክና የኢንተርኔት አገልግሎት ባለመኖሩ የአሜሪካ ድምፅ ተጨማሪ መረጃዎችን ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ